ይህ የራዲዮ መጽሔት ዝግጅት ነው። እሁድ የካቲት ሀያ ሁለት ሺህ ስምንት ዓ ም በራዲዮ መጽሔት የጊዜ ሰሌዳ መሠረት አሁን ሰዓቱ ምርጥ ግጥም ለሳምንት። ቆሜ ነው የምሞተው፣ አልጠብቅም ሞትን ተኝቼ ባልጋዬ፣ እኔው ሄዳለሁ ፈረሴንቼ ብዬ በእንባ አልታጠብም፣ ቁጭ ብዬ አላለቅስም፣ ጉልበቴን አጥፌ አልምበረከትም! አልጠብቅም እሱን ወደ እኔ እስኪመጣ፣ እኔ እሄዳለሁ ወደ እሱ እንዳይመጣ። ኩራቴን ይረዳው፣ ድፍረቴን ይወቀው፣ እምቢኝ እንደ ቅድመ አያቴ። ተጋድሜ አልሞትም፣ ቆሜ ነው የምሞተው የጀግና ልጅ ጀግና መሆኔን ይወቀው አልፈልግም ዋሻ የምደበቅበት፣ አያሻኝም ጥሻ የምሸሸግበት። አልሰብርም አንገቴን፣ አላዞርም ፊቴን፣ አይዝልም ጉልበቴ፣ አላጥፎም ክንዴን። እጠብቀዋለሁ ደረቴን ነፍቼ በኩራት በድፍረት ጋሻዬን መክቼ። እምቢኝ እንዳያቴ አልንበረከክም። ቆሜ ነው የምሞተው የጀግና ልጅ ጀግና ሆኔን ይወቀው። አልጠብቅ ሞትን ማታ በጨለማ እንዲወስደኝ ብዬ ሰው ሳያይ ሳይሰማ አለምንም ከቶ ዛሬን እንዲተወኝ ዘግይቶ እንዲመጣ ድሜ እንዲለግሰኝ ያልጋ ቁራኛ አርጎ እያጨማለቀ ሞት መጥቶ እስከ ይወስደኝ እያመናጨቀ ጭራሹን ጠብቀዋለሁ በጠራራ ፀሐይ መሃል ላይ ይሁን ቃል ለምድር ለሰማይ ዳግም ድል አድርጌ እስክነሳ ድረስ ቆሜ ነው መሞተው እንደ ክርስቶስ እሄዳለሁ እኔ እርሱን እንደማይመጣ ግንባሬን አላጥፍም። የሚመጣው ቢመጣ ተኝቼ አልጠብቅም። ሞት መጥቶ እስቲ ወስደኝ፣ እኔው እኔ እሄዳለሁ በቁሜ እንዲያገኘኝ ለመኖር ጓጉቼ ዓለም በረከክም ዛሬን ተወኝ ብዬ አልለማመጥም። እምቢኝ እንዳባቴ ዓለም በረከክም ቆሜ ነው የምሞተው የጀግና ልጅ ጀግና መሆኔን ይወቀው። በዓድዋ፣ በዶጋሌ፣ በመተማ፣ በማይጨው፣ በኦጋዴን፣ በናቅፋና በምጽዋ እንዲሁም በሌሎች የጦር ብሎች ሁሉ ለአገራቸው ክብር ሲሉ ለወደቁ የኢትዮጵያ ጀግኖች መታሰቢያ ትሆንልኝ አለን። የፈረንሳይ ቤተኛችን ቋን አድማጫችን አስራደ ወለጠ ነው። እናመሰግናለን።

Capitaciu Zarei, bakurat, bakiver.